ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ሰኔ 27 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልኝ እንደምናምሻችሁ የኬንያ የጠረፍ ከተማ ሞምባሳ የመንግስት ባለስልጣናት በሀገሪቱ የፖለቲካና የብሔረሰቦች ውጥረቱ እየከረረ መምጣቱን ተከትሎ ሁከት በሚደጋግማቸው አካባቢዎች ጥበቃውን በማጠናከር ላይ መሆናቸውን አስታውቋል አስታውቀዋል። የፖለቲካ ተቃዋሚዎች በበኩላቸው የኬንያ መንግስት እየተባባሰ ያለውን የጸጥታ የምጣኔ ሀብትና የፖለቲካ ችግር አስመልክቶ ለመነጋገር መንግስት ሀገር አቀፍ ጉባኤ እንዲጠራ ግፊት ለማድረግ በሚቀጥለው ሳምንት ግዙፍ ሰላማዊ ሰልፍ በዋና ከተማዋ ናይሮቢ እንደማያካሂዱ ተገልጿል። በምስራቅ ኢየሩሳሌም የተገደለው ታዳጊ ወጣት ፍልስጤማዊ ሐዘን ለመግለጽ በሺዎች የተቆጠረ ህዝብ ተሰብስቧል። ቀደም ብሎ ሶስት እስራኤላውያን ወጣቶች ተገድለው ስለነበረ ያ ወጣት የተገደለው ለበቀል ነው የሚል ጥርጣሬ መኖሩ ሲታወቅ ጉዳዩ ላለፉት ሁለት ቀናት ቁጣ የተመላበት ተቃውሞ ቀስቅሶ ቆይቷል። የሟቹ ታዳጊ ወጣት የሞሐመድ አቡ ኬዴር ቤተሰቦች ትናንት አርብ በሸዋፋት የአረቦች ቀበሌ የልጁን ሲቀብር አካሂደዋል ከትናንት በስቲያ ረቡዕ ይህ ልጅ ባልታወቁ ሰዎች በግድ ተጠልፎ ከተወሰደ ከአንድ ሰዓት በኋላ ኢየሩሳሌም ውስጥ በሚገኝ ጫካ ተገድሎ ተጥሎ ተገኝቷል ቀብሩን ተከትሎ ረብሻ ይቀጥላል በሚል ስጋት የእስራኤል ፖሊስ ኃይል እየተዘጋጀ ነው። ባለስልጣናት በበኩላቸው ልጁ የተገደለው በዚህ ሳምንት ሶስት እስራኤላውያን ወጣቶች በተመሳሳይ ሁኔታ ተጠልፈው ተገድለው በመገኘታቸው ለበቀል ይሆን እንደሆነ ምርመራ እያደረግን ነው ብለዋል። እስራኤል ሶስቱን ወጣቶች የገደለ ሐማስ ነው ብላ ወንጅላለች። የዩናይትድ ስቴትስ የጦር ኃይል ኤፍ 35 የሚባሉትን ተዋጊ ጀቶቹን ባለፈው ሳምንት በአንደኛው ጀት ላይ በአይሮፕላን ጣቢያ ማኮብኮቢያ ላይ የተነሳበትን ቃጠሎ መንስኤ ምርመራ እስከሚጠናቀቅ በማለት እንዳይበሩ ወስኗል። ተጨማሪ የኤፍ ሰላሳ አምስት ጀት ሞተሮች አዘናል ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። ባለፈው ሳምንት በዩናይትድ ስቴትስ ፍሎሪዳ በሚገኝ የአየር ኃይል ሰፈር ጀቱ ላይ ከደረሰው ከዚህኛው ቃጠሎ በፊትም ይህ መከላከያ ሚኒስቴሩ 396 ቢሊዮን ዶላር ወጪ ያወጣበት የተዋጊ ጀቶች መርሃ ግብር በተከታታይ የቴክኒክ ችግሮችና የስምሪት መዘግየት እክሎች ወርሰውት መቆየቱ ይታወቃል። በሀገሪቱ ወታደራዊ ታሪክ ውስጥ ከማናቸውም የበለጠ የገንዘብ ወጪ የተደረገበት ይህ የተዋጊ ጀቶች መርሃ ግብር መሆኑ ተመልክቷል። ባለፈው ወርም በጀቱ ውስጥ ዘይት ተንጠባጥቦ ሁሉም ላይ ምርመራ እንዲካሄድ ተደርጎ እንደነበረ የሚዘነጋ አይደለም። በመጨረሻም በዚህ በዩናይትድ ስቴትስ ዛሬ አሜሪካውያን ሀገራቸው ከብሪታንያ ነጻ የወጣችበትን ይቅርታ፣ 238ኛ ዓመት ክብረ በዓል እያከበሩ ናቸው። የሩሲያ ፕሬዚደንት ቭላድሚር ፑቲን ዛሬ በዚህ በዩናይትድ ስቴትስ እየተከበረ ያለውን የነፃነት ቀን ምክንያት በማድረግ ለፕሬዚደንት ባራክ ኦባማ ባስተላለፉት የእንኳን ደስ ያለው መልእክት በሁለቱ ሀገሮች መካከል ያለው ግንኙነት እንዲሻሻል ጥሪ ማቅረባቸው ታውቋል። አድማጮች ለአሁኑ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ቆንጅት ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በየመንያ በረራ ቁጥር 883 ከዱባይ ተነስተው ወደ መድረሻቸው ሀገር ወደሚጓዝ አይሮፕላን ለመሳፈር የመን ዋና ከተማ ሰንዓ ዓለም አቀፍ አውሮፕላን ጣቢያ ላይ ትራንዚት ላይ ሳሉ ባለፈው ሳምንት ሰኞ ሰኔ 16 2006 ዓ ም በየመን የጸጥታ ኃይሎች በቁጥጥር ስር የዋሉት የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ለኢትዮጵያ መንግሥት ተላልፈው ተሰጥተዋል የሚል ወሬ እየነፈሰ ነው። ስለዚሁ ጉዳይ የሚያውቁት እንዳለ እንዲነግሩኝ ወደ ግንቦት ሰባት ደውዬ ቃል አቀባዩን አቶ ኤፍሬም ማዴቦን አነጋግር ያለው አቶ ኤፍሬም የስልክ መስመር ላይ ናቸው። አቶ ኤፍሬም ጤና ይስጥልኝ፣ እንደምን አመሹ? እንደምን አለ ሰለሞን፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። የአቶ አንዳርጋቸው ጽጌ ጉዳይ ትንሽ ወደ ተካረረ ሁኔታ እየደረሰ ያለ የሚመስል ዜናዎች ናቸው የሚሰሙት። ምን ያህል እውነት ነው አቶ ኤፍሬም? እኛ የአቶ አንዳርጋቸው ከተያዘበት ጊዜ ጀምሮ ጉዳዩን ተከታትለን ለእንግሊዝ መንግስት ማሳወቀን ጉዳዩን በመከታተል ላይ ነበር። የእንግሊዝ መንግስት የአገር ውስጥ የሚገኘውን የየመን አምባሳደር በትናንትና ዕለት እንደሚያናግር ወደ ቢሮ ጠርቶ እንደሚያናግር ነግረውን ነበር። አምባሳደሩ ተጠርቶ በተጠየቀ ጊዜ የየመን መንግስት አቶ አንዳርጋቸው ጽጌን ለኢትዮጵያ መንግስት አሳልፎ ሰጥቷል የሚል ምላሽ ነው የሰጠው። ነው የተረዳ ነው። እንግሊዝ የሚገኙት የየመን አምባሳደር ለእንግሊዝ የውጭ ጉዳይ መስሪያ ቤት ነው ይን የተናገሩት? አዎ ለሚኒስትሩ ለራሳቸው ነው ይንን የነገሯቸው። እኔ የማውቀው ለመስሪያ ቤቱ መሆኑን ነው። ከመስሪያ ቤቱ ውስጥ ማን መጥቶ እንደተናገረ በእርግጥ እኔ በእኛ በኩል የምናውቀው መረጃ የመጣልን መረጃ እንዲያናግሩ ግፊት ነበረ። አምባሳደሩ እንዲያናግሩ፣ እንዲጠይቁ አቶ አናረጋቸው የት ነው ያለው? ምን እየሆነ ነው? ሄደው እንዲያዩ ሁሉ ጫና አድርገንባቸው ነበር። በዚያ መሰረት፣ በትናንትና እለት ከአንድ ሳምንት ቆይታ በኋላ በትናንትና እለት ነው የየመን አምባሳደር ተጠርቶ፣ ፎሬን የውጭ መስሪያ ቤት የሚባለው ውስጥ ሄደው ከአምባሳደሩ ጋር ንግግር የተደረገው ትናንትና ነው። ከዛ ንግግር በኋላ የ የእንግሊዝ የውጭ ጉዳይ መስሪያ ቤት ለአቶ አንዳርጋቸው ቤተሰብ ደውሎ አቶ አንዳርጋቸው ወደ ኢትዮጵያ መወሰዱን የየመን አምባሳደር አረጋግጦልኛል ብለው ነው መልእክት የተናገሩት። እናንተ ከማን ነው ይሄንን ይህንን መረጃ ያገኛችሁት? ከቤተሰቦቹም እኛንን ይህን ሁሉ ነገር የምንከታተለው እኛንን ከዩኬ ጋር የተደረገውን ከእንግሊዝ መንግስት ጋር የተደረገውን ግንኙነት መጀመሪያ ያሳወቅናቸው እኛንን ይህንን ግንኙነት ሲጀመር ጀምሮ እንከታተል ነበረ። ጉዳዩም የጉዳዩ ባለቤት በእርግጥ በቤተሰብ ደረጃ በንቅናቄ ደረጃ እኛ ባለቤቶችን፣ በቤተሰብ ደረጃ ደግሞ ቤተሰቡና ባለቤቱና ወንድሙ እዛው ለንደን ውስጥ አሉ። እነሱ ባለቤቶች ናቸው፣ እነሱ ናቸው። ይህንን ለእነሱ ነው የተነገረው እንጂ ለግንቦት ሰባት አይደለም። የውጭ ጉዳይ መስሪያ ቤቱ ሄደው የውጭ ጉዳይ ለውጭ ጉዳይ መስሪያ ቤቱ ይሄን ነገር በጊዜ ያሳወቀው እንዲታወቅ የፈለግ ነው። በቤ አቶ አንዳርጋቸው ጽጌ እንደሚታወቀው የእንግሊዝን ፓስፖርት ይዞ የሚንቀሳቀሰው ስለሆነ በዜግነቱ ነው። የእንግሊዝ መንግስት እሱን የሚመለከተው በዜግነቱ ነው። በዜግነቱ ስለሆነ ለዜጋው ዜጋውን እንዲከታተል ለእንግሊዝ መንግስት የመጀመሪያውን ጩኸት ያሰማው ቤተሰቡ ነው። የእንግሊዝ መንግስትም የመጀመሪያውን መልስ የሰጠው ለቤተሰቡ ነው። አቶ አንዳርጋቸው አሁን እየተነጋገርን ባለንበት ሰዓት የት እንደሚገኙ በምን ሁኔታ እንደሚገኙ ታውቃላችሁ እናንተ? እኛ ከደረሰን መረጃ የምናውቀው ለኢትዮጵያ መንግስት እንደተሰጡ ነው። ኢትዮጵያ ውስጥ የት ቦታ እንደሚኖሩ የምናውቀው ነገር የለም። አቶ ኤፍሬም ማዴቦ ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ እኔም አቶ ሰለሞን። በሌላ በኩል ግን ዛሬ በስልክ ያገኘኋቸው የኢትዮጵያ የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ረዳ የኢትዮጵያ መንግስት አቶ አንዳርጋቸው እንዲሰጡት አለመጠየቁን እንዳልተሰጡትም እንዲያውም የኢትዮጵያ ባለሥልጣናት አቶ አንዳርጋቸው መያዛቸውን የሚያውቀው ከሚሰማው በስተቀር የየመን መንግሥትም ቢሆን ለኢትዮጵያ መንግሥት የሰጠው ዝርዝር ማብራሪያ እንደሌለ ነግረውኛል። ይሁን እንጂ የመጠየቁ ጉዳይ ግምት ውስጥ ሊገባ እንደሚችል አመልክተው፣ አንዳርጋቸው የሽብር ቡድን የሚመራ ሽብርተኛ ነው፣ በኢትዮጵያ ፍርድ ቤት ተከሶ የተፈረደበት ወንጀለኛ ነው ብለዋል። ይህ በእንዲህ እንዳለ አንዳርጋቸውን ልቀቁ የሚል ንቅናቄ በውጭ ባሉ ኢትዮጵያውያን የፖለቲካ ድርጅቶች ውስጥ እየተስፋፋ ነው። በየግላቸው መግለጫዎችን ያወጡ የፖለቲካ ድርጅቶች አሉ። ግንቦት ሰባት በዌብሳይቱ ላይ ካሰፈራቸው መካከል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከማንም ጋር እንዳይገናኙ ሆነው ታስረዋል ያላቸው አቶ አንዳርጋቸው ጽጌ የምንን የሚጎዳ አንዳችም ተግባር አልፈጸሙም ብሏል። ለአሁኑ የየመን ስርዓታቸውም ኢትዮጵያና የመን ጸረ ሽብር በሚል በገቡበት ስምምነት መሰረት የአቶ አንዳርጋቸው እጅ እንዲያዝ የእስር ዋራንት ለየመን ከኢትዮጵያ ሳይሰጥ እንዳልቀረ ድርጅቱ ገምቷል። የፖለቲካ ተቃውሞን እንደ ሽብር አድራጎት የሚቆጥረው የኢትዮጵያ መንግስትም ግንቦት ሰባትን በሽብር ድርጅትነት የፈረጀው መሆኑን ኢህአፓ አመልክቷል። የአቶ አንዳርጋቸው መታሰር ለሌሎች የፖለቲካ መሪዎችም አደገኛ ሁኔታን ይደቅናል ያለው ኢህአፓ የየመን መንግስት በስደተኞች ላይ የወሰደ ያለውን እርምጃ ጨምሮ የአሁኑ አድራጎቱም ህገወጥ እና ሊወገዝ የሚገባው መሆኑን ገልጿል። ራሱም ድርጊቱን አውግዞ አቶ አንዳርጋቸው ጽጌንም በአስቸኳይ እንዲለቅ ጠይቋል የመን መንግስት የአቶ አንዳርጋቸውን መያዝና ተላልፈው ሊሰጡ የመቻላቸውንም ጉዳይ በየስፍራው ያሉ ኢትዮጵያውያን ተንቀሳቅሰው እንዲቃወሙ ጠይቋል በሌላ በኩል የኢትዮጵያ ብሔራዊ የሽግግር ምክር ቤት የሚባል ድርጅትም ህገ ወጥ ነው ባለው የአቶ አንዳርጋቸው መታሰር ላይ ስጋትና ቁጣ ያደረበት መሆኑን አስታውቋል ድርጅቱ በዚሁ መግለጫው የኢትዮጵያን መንግስት ተቃዋሚዎች ከህዝቡ ጋር እንዳይገናኙ ሙሉ በሙሉ መዝጋቱን መሪዎቻቸውን እንደሚያስርና እንደሚያዋክብ ቸውን እንደሚያዳክምና በደጋፊዎቻቸውም ላይ ጥቃት እንደሚያደርስ በመግለጽ ከሷል። የየመን መንግስትም በኢትዮጵያ ህዝብ ላይ የማይሽር ጠባሳ ላለማስቀመጥ አቶ አንዳርጋቸውን በአስቸኳይ እንዲለቅ ለኢትዮጵያ መንግስትም አሳልፎ እንዳይሰጥ ጠይቋል። በሌላ በኩል ደግሞ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የየመን መንግስት አቶ አንዳርጋቸውን በአፋጣኝና ያለ አንዳች ቅድመ ሁኔታ እንዲለቅ የሚጠይቅ ባለሁለት ገጽ ደብዳቤ ለየመን ሪፐብሊክ ፕሬዚደንት ፊልድ ማርሻል አብዱራቡ መንሱር ሀዲ መጻፋቸው ይታወሳል። ዋሽንግተን ከሚገኘው የየመን ኤምባሲም ሆነ የመን ሰንአ ካሉ ባለሥልጣናት የተገኘ መረጃ የለም። ኤፍቢ ባወጣው ዘገባ መሠረት አቶ አንዳርጋቸውን የየመን መንግስት የያዛቸው በሽብር ዝርዝር ውስጥ ስማቸውን ስላገኘ መሆኑን አሳውቆ ነበር። ዝርዝር ማብራሪያ አልሰጠም። ይህ በእንዲህ እንዳለ የግንቦት ሰባት አመራር ከኢትዮጵያ መንግስት የስለላ ሙከራ እየተደረገብን ነው ሲሉ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ገልጸውልናል። አንዳርጋቸው ከተያዘ በኋላ እኛ የምንጠረጥረው የኢትዮጵያ መንግስት እጁ እንዳለበት የሚያስጠረጥረን የተለያዩ ነገሮች አግኝተናል። ከነኞስ ለምሳሌ ሰሞኑ ኢትዮጵያ ውስጥ ባለ የኢንተርኔት ሆስት ሀበሻ ዳትኔት የሚባል ኤግዛክትሊ ያለበትን እናውቃለን። ጌት ህንጻ ቦሌ መንገድ ላይ አስረኛ ፎቅ ላይ ያለ ከዛ በተንቀሳቀሰ አንዳርጋቸውን አስመልክቶ የተለያዩ ስፓይዌሮች፣ በተለይ ይሄ ከዚህ በፊትም ሲያደርጉ የነበረው የሀኪንግ ቲም ዴቨሎፕ ያደርገውን ስፓይዌር ለመላክ ሞክረው ደርሰንበታል፣ አግኝተነዋል። ይሄ ሀበሻ ዳትኔት የሚባለው በግል ስም ያለ ፕሮባብሊ የኢትዮጵያ መንግስት ደህንነት መስሪያ ቤት ነው ብለን ነው ምንጠረጥረው በት ኤግዛክትሊ ከየት ከምን ቦታ ይሄ ነገር እንደተላከ እናውቃለን። ይሄ ነገር የሆነው በዚህ ሰሞን አንዳርጋቸው ከተያዘ ወዲህ ነው። ስለዚህ በተወሰነ ደረጃ ምናልባት የኢትዮጵያ መንግስት ደህንነት ሀይሎች በአንድ መልኩ ወይም በሌላ የገቡበት ነገር ነው ብለን እንድንጠረጥር ካረጉ ነገሮች አንዱ ይሄ ነው። ሌሎችም አሉን ግን እዚህ ውስጥ በዝርዝር አልገባም። ሀበሻ ዳትኔት ወደ እናንተ ነው የላከው ወይስ ወደ አቶ አንዳርጋቸው አድራሻዎች ነው የላከው? ኖ ኖ፣ ነው ወደ እኛ እሱ ጋር ግንኙነት አላቸው ብሎ ወደ አሰቧቸው የተለያዩ ኢሜሎች ነው የላኩት። በዚህ አጋጣሚ ሌሎችም ኢትዮጵያውያን እንዲጠረቀቁ ነው የምነግራቸው እንዲህ አይነት ስፓይዌሮች በመላክ እንደምታውቀው በሁለት በሶስት ቦታ በፍርድ ቤት የተያዙ ጉዳዮች አሉ። ወረዲ እነሱ የኢትዮጵያ መንግስት ይሄን በማድረግ ተደርሶበት በእንግሊዝም ሀገር፣ በአሜሪካንም ሀገር የፍርድ ሂደት የጀመረ ጉዳይ ነው። ይህንን ነገር አሁን በዚህ ሰሞን እንደገና ቀጥለውበታል። ልክ አንዳርጋቸው ከተያዘ በኋላ በሁለት በሶስተኛው ቀን የመጨረሻው የመጣው ትላንትና ነበር። ዶክተር ብርሃኑ ይህንን መግለጫ የሰጡን ከሁለት ቀናት በፊት ነው። ትናንትና ያሉት ቀንም ባለፈው ሰኞ ነበረ። የሀበሻ ዶትኔ ተጠሪዎችን ለማግኘት ለሁለት ተከታታይ ቀናት በተለያዩ መንገዶች ሙከራ አድርጌ ትናንት ከኃላፊዎቹ አንዷን በስልክ አግኝቼ ነበር። የተባለውን በቁጣ አስተባብለው መልስ ለመስጠት ወይም ለመናገር ፈቃደኛ አለመሆናቸውን ገልጸውልኝ ተለያይተናል። በሌላ በኩል ደግሞ አሁን ማምሻውን ግንቦት ሰባት መግለጫ አውጥቷል። የመን፣ አቶ አንዳርጋቸው ጽጌን ለወያኔ ፋሽስቶች አሳልፋ መስጠቷን በማስመልከት የወጣ መግለጫ ነው የሚለው በዌብሳይቱ ላይ አስፍሮታል። እንዲህ ይላል። የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ሰኔ 16 2006 ዓ ም ለሥራ ጉዳይ በየመን የአየር መንገድ አይሮፕላን ተጉዞ በትራንዚት ሰንአ ከተማ እያለ በየመን መንግሥት ጸጥታ ኃይሎች በሕገ ወጥ መንገድ ታግቶ መቆየቱን ማስታወቃችን ይታወሳል ብሏል። የየመን መንግስት በሕገ ወጥ መንገድ ያገተብንን የንቅናቄያችንን አመራር በአስቸኳይ እንዲፈታ በተለያዩ መንገዶች ላለፈው አንድ ሳምንት ያደረግነው ጥረት አልተሳካም ያለው ግንቦት ሰባት፣ የአገሩን የረዥም ጊዜ ጥቅም ማየት የተሳነው የየመን መንግስት ከኢትዮጵያ ይልቅ አምባገነኑን ከኢትዮጵያ ሕዝብ ይልቅ አምባገነኑን ወያኔ መርጦ መሪያችንን ለእርድ አሳልፎ ሰጥቶብናል ብሏል። በዚያም ሳቢያ ይላል የግንቦት ሰባት መግለጫ፣ የየመን መንግስት ይቅርታ የማያሰጥ ዘመን የማይሽረው ታሪካዊ ስህተት ፈጽሟል። የኢትዮጵያ ህዝብ ለወዳጅ ጎረቤት ትሑትና ቀና ቢሆንም ጥቃት በሚያደርስበት የቅርብም ሆነ የሩቅ ጎረቤት ላይ ግን ቁጣውን የሚመጥን የአጸፋ እርምጃ መውሰድ ያውቅበታል፣ ይላል መግለጫው። ይቀጥላል በምሽቱ ሶስት ሰዓት በምናቀርብላችሁ ዜና ዝርዝር ያለና ተጨማሪ ዘገባዎችን ይዘን እንመለሳለን። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በቀድሞ የገቢዎችና ጉምሩክ ከፍተኛ ባለስልጣናት በሌሎችም ተከሳሾች ላይ ከመሰረታቸው ክሶች በሶስተኛው መዝገብ ያቀረባቸውን እንዲያሻሽልና ነጥሎ እንዲያቀርብ በታዘዘው መሰረት መፈጸሙን ለፍርድ ቤቱ አስታውቋል። ፍርድ ቤቱም ዛሬ በዋለው ችሎት በተለያዩ ጉዳዮች ላይ የተለያዩ ትዕዛዞችን ሰጥቷል። መለስካቸው ማህ ተከታትሏል የችሎቱን ሂደት። የኮሚሽኑ አቃቢ ህግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር በነበሩት በአቶ መላኩ ፈንታ በምክትል ዋና ዲሬክተር አቶ ገብረ ዋህድ ወለ ጊዮርጊስና በሌሎች ተከሳሾች ላይ በሶስት የተለያዩ መዝገቦች አያሌ ክሶችን መስርቶ የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛው ወንጀል ችሎት ግንቦት 22 ቀን ሁለት ሺ ስድስት ዓመተ ምህረት በሰጠው ብይን በሁለቱ መዝገቦች የተመሰረቱትን በአብዛኛው ሲቀበል በሦስተኛው መዝገብ የተመሰረቱትን ክሶች ደግሞ እንዲያሻሽልና ተነጣጥለው እንዲቀርቡ ያዘዛቸው ክሶች ነበሩ። አቃቤ ሕግ በተለይ በሶስተኛው መዝገብ በተሰጠው ብይን ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብሎ እስከ ሰኔ 23 ቀን 2006 ዓ ም አሳግዶት ቢቆይም ጠቅላይ ፍርድ ቤትም ጉዳዩን መርምሮ የበታች ፍርድ ቤትን ውሳኔ ማለትም የከፍተኛውን ፍርድ ቤት ውሳኔ አጽንቷል። የፌዴራሉ ከፍተኛ ፍርድ ቤት 15ኛው ወንጀል ችሎት በዛሬው ቀጠሮ በጠቅላይ ፍርድ ቤቱ የመጨረሻ ውሳኔ መሠረት አቃቤ ሕግ የፈጸመውን እንዲያስረዳ ጠይቋል። አቃቢ ህግም የጠቅላይ ፍርድ ቤቱ ውሳኔ የከፍተኛው ፍርድ ቤት የ15ኛ ወንጀል ችሎት የሰጠውን ብይን ያጸና ስለሆነ የሚሻሻሉ ክሶችን አሻሽሎ ተነጥለው እንዲቀርቡ የታዘዙ ክሶችንም በትእዛዙ መሠረት እንዳዘጋጀ ገልጿል። በዚህም መሠረት አቃቢ ህግ በወንጀል መዝገብ ቁጥር 14 13 56 በአንድ ላይ አደራጅቶ ያቀረባቸውን ክሶች የ12 ተከሳሾችን አሻሽሎ በቀድሞ መዝገብ አቅርቧል። የ18 ተከሳሾችን ደግሞ በተናጠል በተለያዩ መዝገቦች ለእያንዳንዱ ተከሳሽ አቅርበዋል። ፍርድ ቤቱ ተሻሽለው ቀርበዋል የተባሉትን ክሶች ለ12ቱ ተከሳሾች በንባብ አሰምቷል። በመጨረሻም ፍርድ ቤቱ አቃቢ ሕግ ያሻሻላቸውን ክሶች የተከሳሽ ጠበቆች ከተመለከቱ በኋላ አስተያየታቸውን በሬጅስትራር በኩል በጽሑፍ እንዲያቀርቡ አቃቢ ሕግም መልሱን እስከ ሐምሌ 7 ቀን 2006 ዓ ም ድረስ አዘጋጅቶ በሬጅስትራር በኩል እንዲያቀርብ አዟል። በዚህ ላይ ብይን ለመስጠት ሐምሌ 11 ቀን 2006 ዓ ም ቀጠሮ ይዟል። ከዚሁ መዝገብ ጋር በተያያዘም በተናጠል ክስ የተመሠረተባቸው ተከሳሾች ሐምሌ 2 ቀን 2006 ዓ ም እንዲቀርቡ አዟል። የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን የቀድሞ ዋና ዲሬክተር አቶ መላኩ ፈንታን ጨምሮ አንዳንድ የባለሥልጣኑን መሥሪያ ቤት ከፍተኛ የሥራ መሪዎችና ጥቂት ባለሀብቶችን የኮሚሽኑ አቃቤ ሕግ በሙስና ወንጀል ከሷቸው ሲከራከሩ ድፍን ዓመት ሊሞላ ጥቂት ወራት ይቀራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከምዕራብ አፍሪቃ የተውጣጡ የጤና ሚኒስትሮች የኢቦላ ተላላፊን በሽታን አስመልክቶ በጋና አክራ የተጠራውን አስቸኳይ ጉባኤ እየተካፈሉ መሆናቸው ታውቋል። የዓለም የጤና ድርጅት ደብሊዩ ኤችኦ በፍጥነት የሚተላለፈው ኢቦላ እስካሁን በጊኒ፣ በላይቤሪያና በሲየራ ሊዮን ከአራት መቶ በላይ ሰዎችን መግደሉን አስታውቋል። ሄንሪ ሪጅዌል ከሎንዶን የላከው ሪፖርት አለ። ትዝታ በላቸው ታቀርበዋለች። ፖሊሶችና የጤና ባለሙያዎች በመጀመሪያ የኢቦላ ቫይረስ የተከሰተበት ከነማ የተባለ የሰራሊዮን ድንበር ከተማ ኬላ ላይ ምርመራ እያደረጉ ነው። ኢቦላ ከዚያ ተነስቶ ነው ወደ ተቀሩት የምዕራብ አፍሪካ ሀገሮች የተዛመተው። ባለስልጣናት እያንዳንዱ ሰው ኢቦላ እንዳለበት እንዲመረመር እያስገደዱ ነው። ሆኖም አንዳንድ የበሽታው ሰለባዎች ማንነታቸው ሳይገለጥ መሞትን ነው የሚመርጡት። የኢቦላ በሽታ እንደ አውሮፓ አቆጣጠር በ1976 ዓ ም ከታወቀ ወዲህ የአሁኑ ወረርሽኝ እጅግ የከፋ መሆኑን በሎንዶን የጤና አጠባበቅ ትምህርት ተቋም የሃይጂንና የትሮፒካል ሕክምና ፕሮፌሰር ፒተር ፒዮት ተናግረዋል። የአሁኑ የምዕራብ አፍሪቃ የኢቦላ ወረርሽኝ በታሪክ ካየነው ሁሉ የባሰ ነው። ምክንያቱም በሽታው ቢያንስ ሦስት አገሮች ውስጥ ነው የገባው፣ በዋና ከተማዎች ውስጥ እየታየ ነው። በብዙ ቦታዎች መከሰቱ ደግሞ ለቁጥጥር በጣም ከባድ ያደርገዋል። የኢቦላ በሽታ ምልክቶች ከፍተኛ ትኩሳት፣ ትውከት፣ ከሰውነት ደም መፍሰስና ተቅማጥ ናቸው። በሽታው የሚተላለፈው የታማሚውን ደም ወይም ሌላ የሰውነት ፍሳሽ በመንካት ነው። የበሽታውን ምንነት ጠንቅቆ ያለመረዳት ስርጭቱን እያፋጠነ መሆኑን የጤና ባለሙያዎች ይናገራሉ። የህዝብ ከአንዱ አገር ወደ ሌላው መዘዋወር ደግሞ ወረርሽኙን ለመቆጣጠር አዳጋች አድርጎታል ይላሉ። አብዛኛውን ጊዜ ቤተሰቦች በበሽታው ህይወቱ ያለፈ ዘመዳቸውን በምስጢር ነው የሚቀብሩት ይላሉ። በሰራሊዮን የኬነማ የመንግስት ሆስፒታል ዶክተር ሼክ ሞሃር ካሃን ከማናቸውም ሁኔታዎች በላይ በሽታው የሚተላለፈው ከሞተ ሰው ነው። ስለዚህ ራሳቸው በስውር የዘመድ አስክሬን ሲቀብሩ ቢያንስ ዐሥር ተጨማሪ ሰው በበሽታው ይለከፋል ማለት ነው። በጎረቤት አገር ላይቤሪያ ኤልዛቤት ስምስ የተባለች ነርስ በኢቦላ ተይዛ በሆስፒታል አልጋ ላይ ደሟ እየፈሰሰ ነው። የሙያ ባልደረቦቿ ሊረዷት የተቻላቸውን ሁሉ እያደረጉ ነው። ነገር ግን የመትረፏ እድል ከመቶ አስር ቢሆን ነው ተብሏል። የአውራጃው የጤና መኮንን ፊሊፕ አዙማ ላይቤሪያ ይህን ወረርሽኝ ለብቻዋ ልትቋቋም አትችልም ይላሉ ዓለም አቀፍ ማኅበረሰብ ደርሶ የሀገሪቱን ጤና ሚኒስቴር እንዲረዳ ጥሪ እያደረግን ነው። ለብቻችን ምንም ማድረግ አንችልም። ዓለም አቀፍ ድጋፍ ያስፈልገናል። የሚያስፈልገው እርዳታ ግን የሕክምና ብቻ ሳይሆን፣ የአካባቢው ማኅበረሰቦች ስለ በሽታው አስቸኳይ የመከላከያ ትምህርት ያስፈልጋቸዋል ይላሉ ፒተር ፒዮድ የፍሬ ኦፍ ድ ቫይረስ ስለ ቫይረሱ ያለው ፍራቻ የባለሥልጣናቱ መጨነቅና የጤና ጥበቃ ስርዓቱ ለዚህ ድንገተኛ ዝግጁ ያለመሆን ልክ እንደ ቫይረሱ ወይም ከቫይረሱም በላይ አደገኛ ነው። አሁን የሚያስፈልገው በጣም ሰፊ የመረጃ ስርጭት ዘመቻ ነው። መረጃውም ስለ ኢቦላ በሽታ የምናውቃቸውን ሐቆች ብቻ ማሰራጨት መሆን የለበትም። ከበሽታው ሊቃውንትም በላይ በመከላከያው የማህበረሰብ መሪዎች፣ የመገናኛ ብዙሀን እንዲሳተፉ ማድረግ አስፈላጊ ነው። የጤና ባለሙያዎች በወረርሽኙ የሞቱትን ሰዎች ራቅ ወዳለ ጫካማ ስፍራ እየወሰዱ ነው የሚቀብሩት። የበሽታው አስተላላፊ ወይም ቫይረሱ እጅግ ፈጣንና አደገኛ ስለሆነ አስከሬኑን በሚወስዱበት መንገድ ሁሉ መድኃኒት እየረጩ ነው የሚጓዙት። የጤና ባለሙያዎቹ ራሳቸውን ከበሽታው ለመከላከል የሚያጠልቋቸውን አልባሳትም አብረው ነው የሚቀብሩት። በሽታው እስካሁን በተከሰተባቸው ላይቤሪያ፣ ሴራሊዮንና ጊኒ የሚሞቱ ሰዎች ቁጥር እየጨመረ ነው። የጤና ባለሙያዎች ግን እስካሁን ለመከላከያ በቂ እርምጃ እንዳልተወሰደ ያስጠነቅቃሉ። ከማዕከላዊ አፍሪቃ የተሰደዱ በብዙ ሺህ የሚቆጠሩ የፈለሱ ሰዎች ከቅርብ ወራት ወዲህ በሜክሲኮ ድንበር በኩል ወደ ዩናይትድ ስቴትስ ቴክሳስ ክፍለ ሀገር ገብተዋል። ጉዳያቸው በፍርድ ቤት እስከሚታይበት ጊዜ ድረስ የወንጀል ሬከርድ የሌላቸው ተለይተው አሜሪካ ውስጥ ከሚገኙት ዘመዶቻቸው ጋር እንዲቆዩ እየተደረገ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ግሪን ፍላኩስ ከሁስተን ቴክሳስ በዘገበው መሰረት የአካባቢው ማህበረሰብ የተራቡትን ስደተኞች እየረዳ ነው። አዳነች ፍሳ እየ ታቀርበዋለች የቴክሳስ ፖሊስ ኃላፊ ከሜክሲኮ ጋር በሚዋሰነው ድንበር ሪዮ ግራንዴ በተባለው ወንዝ አጠገብ የአንድ ልጅ የቆየ አስከሬን አገኘ። በልጁ ቀበቶ ላይ የተጻፈ ነገርን መሰረት በማድረግ አባቱ ነው የተባለ ሰው ጓታማላ ተገኝቷል። አባት የተባለው ሰው በሰጠው ገለጻ መሰረት የልጁን ማንነት ለማወቅ እንደተቻለ ኤዲ ጊዮራ የተባሉ የፖሊስ ኃላፊ ገልጸዋል። በሟቹ የልደት ሰነድ ላይ 11 ዓመቱ ነው ይላል ዘመዶቹ ግን የ15 ዓመት ዕድሜ ልጅ እንደነበር ጠቁመዋል። ከቅርብ ወራት ወዲህ ብዛት ያላቸው ሰዎች ከማዕከላዊ አሜሪካ እየሸለኩ ደቡብ ቴክሳስ ክፍለ ሀገር ሲገቡ ቆይተዋል። የፌዴራል ባለሥልጣኖች ብቻቸውን የገቡትን ልጆች በቁጥጥር ሥራ ውለው፣ ከልጆቻቸው ጋር የገቡ በመቶዎች የሚቆጠሩ ቤተሰቦች አሜሪካ ውስጥ ወዳሉት ዘመዶቻቸው እንዲሄዱ ፈቅደዋል። ብዙዎቹ ቴክሳስ ውስጥ መካለን በተባለች የድንበር ከተማ አውቶቡስ ጣቢያ ላይ ፈሰዋል። የከተማይቱ ቃል አቀባይ ቴክሎን ባርሲያ እንደሚሉት የአካባቢው አስተዳደር ደናግልና በጎ ፈቃደኞች በአንድ የካቶሊክ ቤተ ክርስቲያን የመኪና ማቆሚያ ግቢ ውስጥ እየረዷቸው ነው። ሪፖርት ወረዳው አንዳንድ ድንኳኖችን አቅርቧል። ደናግሎች ደግሞ እየመገቧቸው ነው። በጤና ሰራተኞች ከተመረመሩ በኋላ አውቶብስ ተሳፍረው ወደሚሄዱበት ይሄዳሉ። ቃል አቀባዩ አያይዘውም ከተማይቱ እስካሁን ባለው ጊዜ 58 ሺህ ዶላር እንዳወጣች፣ በዚህ ከቀጠለም ግማሽ ሚሊዮን ዶላር ልታወጣ እንደምትችል ገልጸዋል። አሁን ጉዳዩን ይዘነዋል። እኛ ግን ፌዴራላዊ መንግስት ኃላፊነት እንዲወስድ ነው የምንፈልገው። ይህ እኛ የፈጠርነው ጉዳይ አይደለም። ስደተኞቹን ሰብዓዊነት በተላበሰ መንፈስ ለማስተናገድ ስለፈለግን ነው። ሆኖም ምን ያህል ሊዘልቅ እንደሚችል ያሳስበናል። በዚህ ጉዳይ ላይ በየዓመቱ 500 ሺህ ዶላር የግብር ከፋዮች ገንዘብ ለማውጣት አንፈልግም። ፈላሾቹን የማስተናገዱን ተግባር የሚያስተባብረው የካቶሊክ ቤተ ክርስቲያን የርዴት መርሃ ግብር ነው። የርዴቱ ተግባር ተወካይ ብሬንዳ ሪዮሃዝ ጉዳዩ የተጀመረው በአካባቢው ሕዝብ ነው ይላሉ። የአካባቢው ሕዝብ አውቶብስ ማረፊያው አካባቢ የተሰበሰቡ እርዳታ የሚያስፈልጋቸው ሰዎችን ሲያይ መርዳት ጀመረ። ሆኖም የተረጂዎቹ ቁጥር የበዛ ሲሄድ የአውቶብስ ማረፊያው ኃላፊዎች ይህ ቦታው አይደለም አሉ። የካቶሊክ ቤተ ክርስቲያን ፈላሾቹን የመርዳት ኃላፊነት የወሰደችው በዚህ መልክ ነበር ማለት ነው። ቤተ ክርስቲያኗ ስደተኞቹን በጊዜያዊ መልክ በምግብና በመጠለያ ረገድ የምትረዳው ኒውዮርክንና ካሊፎርኒያን በመሳሰሉት ሩቅ ቦታዎች ወዳሉት ቤተሰቦቻቸው እስከሚሄዱበት ጊዜ እንደሆነ ሪዮሀስ ገልጸዋል። ሰዎች በፈቃዳቸው ለመንገድ የሚያስፈልጋቸው ነገር እንደሚሰጧቸውም ብሬንዳ ሪዮሃስ ተናግረዋል። ለጉዞ የሚሆን ነገር እንሰጣቸዋለን። ለልጆቻቸው የሚሆን ምግብ፣ ውሃ፣ የህጻናት መጸዳጃ ቀያሪ የመሳሰሉ ነገሮችን እንሰጣቸዋለን። አንዳንድ ሰዎች እንዲህ አይነት ረድኤት ማድረጉን ህግ የሚጥሱትን ሰዎች መርዳት መርዳትና ሰዎች ህገወጥ በሆነ መንገድ ወደ ሀገሪቱ እንዲገቡ ማበረታታት ነው በማለት ይቃወማሉ። ሪዮሃስ ግን ቤተ ክርስቲያኗና ሌሎች የረድኤት ድርጅቶች እዚህ የገቡትንና እርዳታ የሚያስፈልጋቸውን ሰዎች ነው የሚረዱት ይላሉ። አንዳንድ የዩናይትድ ስቴትስ ምክር ቤት አባላትም የመኖሪያ ፈቃድ የሌላቸው ስደተኞችን ወደ ዘመዶቻቸው እንዲሄዱ ማድረጉን በመቃወም ሌሎችም እንዳይመጡ ለመከላከል ሲባል በፍጥነት ወደ መጡበት እንዲመለሱ ማድረግ ያስፈልጋል ብለዋል። ዝግጅታችንን ፈጽመ ልንለያይ ነው። አንድ ዩናይትድ ስቴትስ ዶላር ዛ 19 ብር 58 ሳንቲም ተመንዝሯዋል። አዲስ አበባ ነገ ዝናባ ነጎድጓዳማ ትሆናለች። ከፍተኛ ሙቀት 21፣ ዝቅተኛ 13 ይሆናል። በ2 በሀያኛው የዓለም የእግር ኳስ ዋንጫ የሩብ ፍጻሜ ውድድር ተጀምሯል። 25 25ኛው ደቂቃ ነው። እስካሁን ድረስ ጀርመን 1፣ ፈረንሳይ 0። አሜሪካ ዩናይትድ ስቴትስ ማለት ነው፣ ዛሬ 238 ዓመቷን ደፈነች ጁላይ ፎ ሬይ ቻርልስ አሜሪካ ዘ ቢውቲፉል ይላል። ሃፒ በርዝ ዴይ አሜሪካ። በዚሁ ንሰናበት የተከበራችሁ አድማጮች፣ እስከምሽቱ 3 ሰዓት መልካም ቆይታ። አሜሪካ ቢውቲፉልን ከእናንተ ጋር እንተዋለን። Singing something like this. Listen here. Oh beautiful, for spacious skies, for amber waves of rain, for purple mouth majesties.